ትምህርት ሶስት አንድ እግዚአብሔር በመጽሐፍ ውስጥ እንዲጻፉ ያደረገው የመጀመሪያው ቃል ምን የሚል ነው? ሀ እግዚአብሔር በመጽሐፉ ውስጥ እንዲጻፍ ያደረገው የመጀመሪያው ቃል በመጀመሪያ የሚል ነው። ሁለት እግዚአብሔር ቃሉን በመጀመሪያ በሚል ለምን ጀመረ? ሀ ምክንያቱም ሁሉም ነገር መጀመሪያ እንዳለው እንድናውቅ እግዚአብሔር ስለሚፈልግ ነው። ሶስት ከመጀመሪያ በፊት ወንዞችና ሐይቆች ነበሩ? ሀ አልነበሩም። አራት ከመጀመሪያ በፊት ተራሮችና ዛፎች ነበሩ? ሀ አልነበሩም። አምስት ከመጀመሪያ በፊት ፀሐይ ጨረቃእና ከዋክብት ነበሩ? ሀ አልነበሩም። ስድስት ከመጀመሪያ በፊት እንስሳትና ወፎች ነበሩ? ሀ አልነበሩም። ሰባት ከመጀመሪያ በፊት ሰማይና ምድር ነበሩ? ሀ አልነበሩም። ስምንት ከመጀመሪያ በፊት ነጭ ወይም ጥቁር ህዝብ ነበር? ሀ አልነበረም። ዘጠኝ ከመጀመሪያ በፊት መናፍስት ነበሩ? ሀ አልነበሩም። አስር ከመጀመሪያ በፊት ብቻውን ይኖር የነበረው ማን ነው? ሀ እግዚአብሔር ነው። 11 ከመጀመሪያ በፊት እግዚአብሔር ብቻውን ከኖረ ከሁሉም የሚበልጠው ማን ነው? ሀ እግዚአብሔር ነው። 12 ስለ መጀመሪያ እውነቱን ሊነግረን የሚችለው ማን ነው? ሀ እግዚአብሔር ነው ምክንያቱም ከመጀመሪያው በፊት የነበረው እርሱ ብቻ ስለሆነ ነው። 13 ስለ መጀመሪያ እውነቱን ሊነግረን የሚችለው ማን ነው? ሀ እግዚአብሔር ነው። ምክንያቱም ከመጀመሪያ በፊት የነበረው እርሱ ብቻ ስለሆነ ነው። 14 እግዚአብሔር መኖር የጀመረው መቼ ነው? ሀ እግዚአብሔር መጀመሪያ የለውም። ለእግዚአብሔር እግዚአብሔር ሁልጊዜ ይኖራል። 15 እግዚአብሔርን የፈጠረው ይኖር ይሁን? ሀ የለም። ለ እግዚአብሔር ዘላለማዊ ነው። 16 እግዚአብሔር ያልነበረበት ጊዜ ነበር? ሀ አልነበረም። ለ እግዚአብሔር ሁል ጊዜ ነበር። ሀ እግዚአብሔር ሁልጊዜም ጊዜም አለ። መ እግዚአብሔር ሁል ጊዜ ይኖራል። አስራ ሰባት ሰዎች ለመኖር ምግብና ውሃ ያስፈልጋቸዋል። እግዚአብሔር ለመኖር የሚያስፈልገው ምንድን ነው? ሀ እግዚአብሔር ለመኖር ምንም አያስፈልገው 18 ታዲያ እግዚአብሔር የሚኖረው እንዴት ነው? ሀ እግዚአብሔር የሚኖረው በራሱ ኃይል ነው። እግዚአብሔር የሚበላው ምግብና የሚጠጣው ውሃ የማያስፈልገው ለምንድን ነው? ምክንያቱም እግዚአብሔር እንደ ሰው አካል ስለሌለው ነው። እግዚአብሔር ለማየት የፀሐይ ብርሃን የማያስፈልገው ለምንድን ነው? ምክንያቱም እግዚአብሔር እንደ ሰው አካል ስለሌለው ነው። እግዚአብሔር ለመራመድ ምድር ያላስፈለገው ለምንድን ነው? ምክንያቱም እግዚአብሔር እንደ ሰው አካል ስለሌለው ነው። እግዚአብሔር ስጋ አለው? የለውም። እግዚአብሔር አጥንት አለው? የለውም። እግዚአብሔር ደም አለው? የለውም። እግዚአብሔር ስጋ ወይም አጥንት ወይም ደም የለውም። እግዚአብሔር ስጋ ወይም አጥንት ወይም ደም ከሌለው ታዲያ እግዚአብሔር ምንድን ነው? እግዚአብሔር መንፈስ ነው። እግዚአብሔር መንፈስ ነው ማለት ምን ማለት ነው? አንድ ምሳሌ ልንገራችሁ። ነፋስን ልታዩት ትችላላችሁ? አዎን፣ አትችሉም። ታዲያ ነፋስ አለ? አዎን፣ አለ። ነፋስን ልታዩት እንደማትችሉት ሁሉ እግዚአብሔርን ማየት አትችሉም። ነገር ግን ነፋስ እንዳለ ሁሉ እግዚአብሔርም አለ። እግዚአብሔርን ማየት ባትችሉም እንኳን እርሱ ግን አለ። እግዚአብሔር የት ነው ያለው? እግዚአብሔር የት እንዳለ ሊነግረን የምችለው እርሱ ብቻ ነው። እግዚአብሔር በመጽሐፉ ውስጥ እንደምናገረው እርሱ በሁሉም ስፍራ አለ። እግዚአብሔርም እንደምናገረው እርሱ ሁል ጊዜ በሁሉም ስፍራ አለ። እግዚአብሔር በሰማይ አለ። እግዚአብሔር በምድር አለ። እግዚአብሔር በዚህ ጊዜ በአዲስ አበባ አለ። እግዚአብሔር በዚህ ጊዜ በአርባ ምንጭ አለ። እግዚአብሔር በዚህ ጊዜ በጅንካ አለ። እግዚአብሔር አሁን እዚህ አለ። እግዚአብሔር ሁል ጊዜ በሁሉም ቦታ አለ። አንድ ሰው አንድ ጊዜ በአሜሪካና በአፍሪካ ሊገኝ ይችላል? አይችልም። የማይችለው ለምንድን ነው? ምክንያቱም ሰው ስጋና ደም ስለሌለው ነው። ሰው በአንድ ጊዜ በአንድ ስፍራ ብቻ ነው መገኘት የሚችለው። እግዚአብሔር ስጋና ደም ስለሌለው ሁል ጊዜ በሁሉም ስፍራ መሆን ይችላል። እግዚአብሔር በአንድ ጊዜ በሁሉም ስፍራ መሆን የሚችለው እርሱ መንፈስ ስለሆነ ነው። እግዚአብሔር ሁል ጊዜ በሁሉም ስፍራ አለ። በቤት ውስጥ ብትሆን ካንተ ጋር ማን አለ? እግዚአብሔር አለ። ወደ ስራ ስፍራ ብትሄድ ካንተ ጋር ማን አለ? እግዚአብሔር አለ። ወዳጅህን ለመጎብኘት ብትሄድ እዚያ ካንተ ጋር ማን አለ? እግዚአብሔር አለ። ከእግዚአብሔር ለመደበቅ ወዴት መሄድ እንችላለን? ከእግዚአብሔር ልልንደበቅ አንችልም። ሁል ጊዜ በሁሉም ስፍራ ከሚገኝ ከእግዚአብሔር ልንሰወር እንችላለን? በፍጹም አንችልም። ከፍ ወዳለው ተራራ ሄደን ለመደበቅ ብንሞክር ከእግዚአብሔር ልንሰወር እንችላለን? አንችልም። እግዚአብሔር በሁሉም ስፍራ አለ። በቤታችን ውስጥ ባለው ጥግ ስፍራ ልንደበቅ ብንሞክር ከእግዚአብሔር ልንሰወር እንችላለን? አንችልም። እግዚአብሔር በሁሉም ስፍራ አለ። በደን ውስጥ ብንሸሸ ከእግዚአብሔር ልንሰወር እንችላለን? በፍጹም አንችልም። እግዚአብሔር በሁሉ ስፍራ አለ። የቱንም ያህል ብርቱ ሙከራ ብናደርግ ከእግዚአብሔር ልንሰወር አንችልም። ለምን? ምክንያቱም እግዚአብሔር ሁል ጊዜ በሁሉ ስፍራ ስላለ ነው። አንዳንድ ሰዎች እግዚአብሔር በሁሉም ስፍራ የሚገኘው እርሱ በፍጥነት ሁሉም ስፍራ ስለሚሮጥ ነው ብለው ያስባሉ። ይህ እውነት አይደለም። አሁንም አንዳንድ ሰዎች ደግሞ እግዚአብሔር ሁሉም ስፍራ የሚገኘው ምድርን የሚሞላ ግዙፍ አካል ስላለው ነው ብለው ያስባሉ። ይህም እውነት አይደለም። አሁንም አንዳንድ ሰዎች እግዚአብሔር ሁሉም ስፍራ የሚገኘው እርሱ በምድር ሁሉ ላይ ስለሚቀመጥ ነው ብለው ያስባሉ። ይህም ደግሞ እውነት አይደለም። የእግዚአብሔር መጽሐፍ እግዚአብሔር መንፈስ መሆኑን እና ሁልጊዜ በሁሉም ስፍራ እንዳለ ይናገራል። እግዚአብሔርን የሚመስለው ማንም የለም። ሁል ጊዜ በሁሉም ስፍራ የሚገኘው እግዚአብሔር ብቻ ነው። የትም ስፍራ ብንሄድ እግዚአብሔር በዚያ አለ።